ጤና ይስጥልኝ። ማልበል ስሞትን፣ እኔ ደረጀ እባላለሁ። የበርሊን ነዋሪ ኖት? አዎ። ምንድን ነው ጥያቄያችሁ? የት ነው የምትገኙት? አሁን አሁን የምንገኘው የጀርመን ካንስለር ጽህፈት ቤት ፊት ለፊት ነው። ጥያቄያችን የኦሮሞ ህዝብ የሚያደርገው ንቅናቄ የመብት ጥያቄና የህገ መንግስትን የተከተለ ህጋዊ የሆነ የዴሞክራሲ ጥያቄ ስለሆነ እንደግፋለን። በጥያቄው በጠየቁት ላይ የደረሰውን መንግስት የወሰደውን እርምጃ የግድያ፣ የእስራት፣ የድብደባውን እንቃወማለን። እዚህም ያለ ነው። የኦሮሞ ጥያቄ የመብትና የዲሞክራሲ የህጋዊ የሆነ የሰው መብት ሁማን ራይት ስለሆነ ጀርመን መንግስት ይህንን አውቆ በሚያደርገው የግንኙነት ሁሉ በኢትዮጵያ መንግስት ላይ የጫና እንዲያደርግና ህጋዊና መብታዊ የሆነ የኦሮሞ ሕዝብ መብት እንዲጠበቅ እንዲያደርግ ለማሳወቅ ነው። ስንት ትሆናላችሁ? አሁን እዚህ ያለ ነው ከተለያዩ ከጀርመን ከተሞች የመጣንን አውሮፓ ሳይሆን ከጀርመን የተለያዩ ከተሞች ነው። የተገናኘን ያለን አሁን ያለው በግምት ወደ ሁለት መቶ ሀምሳ ይሆናሉ ብዬ እገምታለሁ። አሁን እዚህ ፊት ለፊት ያሉት እና አሁን ተቃውሞ ሰልፉን የምታካሂዱት ከጀርመኗ መራሒተ መንግስት አንጌላ ሜርክል ጽህፈት ቤት ፊት ለፊት ነው ማለት ነው። አዎ፣ አዎ፣ አዎ። እስካሁን የተቀበላችሁ ሰው አለ? የጻፍነው ነው ወረቀትን አሁን እንደነገርኩሽ ችላንት ተሰጥቷቸዋል። እኛም እዚሁ በሰፊው በማንበብ ገልጸናል። እዚህ ላይ ነው የደረስነው አሁን ሌላ መልእክት ካለዎት? እንግዲህ ሌላ መልእክት ያለኝ እንግዲህ ማለት የምፈልገው ይህንን ዶች ቬሌን ለሚሰሙ ሁሉ የኦሮሞ ህዝብ ጥያቄ የመብትና ህጋዊ የሆነ የሰው ልጅ የሚጠይቀው የዴሞክራሲ ጥያቄ ስለሆነ ዴሞክራሲ የሆነ ሁሉ በጎኑ እንዲቆም፣ እኛም የምንሰራው በዚሁ መሰረት በዴሞክራሲ ላይ በህጋዊ በሆነ መንገድ የመብት ጥያቄውን ለማስከበር የምናደረግ ስለሆነ ማንኛውም ዴሞክራሲ የሆነ ሁሉ ይህንን እንዲደግፍ ጥሪ እናስተላልፋለን። አመሰግና సిక్స్ట్రోనే అమలు చెప్తున్నారు